ከኢኮኖሚው ኢኮኖሚው ዓለም የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ስልጣናቸው ሊለቁ መሆኑን ካሳወቁበት የካቲት ስምንት ኢህአዴግ ዶክተር አብይ አህመድን ሊቀመንበር አድርጎ እስከመረጠበት መጋቢት 18 2010 ዓ ም ያሉ ቀናት በዓለም ገበያ ለሚሸጠው የኢትዮጵያ የብድር ቦንድ መልካም ቀናት አልነበሩም። በጎርጎሮሳዊው 2014 ዓ ም ኢትዮጵያ ለዓለም ገበያ ያቀረበችው ዩሮ ቦንድ ከስድስት ዓመታት በኋላ 6 ነጥብ 625 በመቶ ወለድ ይከፈልበታል። ክሪስቶፈር ሳኪሊንግ አይኤችኤስ ማርኪት በተባለ ኩባንያ የኢኮኖሚና የአገሮች የስጋት ትንታኔ ባለሙያ ናቸው። ሳኪሊንግ እንደሚሉት ከኃይለማርያም ስንብት አብይ ሊቀመንበር መሆናቸው እስኪታወቅ ድረስ የቦንድ ግብይቱ በ22 2 ነጥቦች ገደማ አሽቆልቁሎ ነበር። የቦንድ ዋጋ ከሚያስገኘው ትርፍ ጋር በእጅጉ እየተቆራኘ ነው። አብይ አህመድ 180 አባላት ባሉት የኢህአዴግ ምክር ቤት ሊቀመ ንበር ሆነው ሲመረጡ የኢትዮጵያ ዩሮ ቦንድ ትርፍ ወደ 22 በሚሆኑ መሰረታዊ ነጥቦች ቀንሶ ወደ 6.31 በመቶ ዝቅ ብሎ ነበረ። ኖቨምበር uh, 2016 የቦንዱ ዋጋ የቀነሰው ግን እንዲያው በድንገት አልነበረም። ኢትዮጵያን የናጧት ተቃውሞዎች ቦንዱን በገዙ ባለውረቶች ዘንድ ጥርጣሬ መፍጠር ከጀመሩ ከራርመዋል። የገንዘብ አስተዳደር ባለሙያው አቶ አብዱል መናን መሐመድ እንደሚሉት የአቶ ኃይለማርያም ደሳለኝ የስልጣን መልቀቅ ጉዳይ በባለውረቶቹ ዘንድ ያለውን መተማመን ማጣት ከፍ አድርጎታል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ እስኪለቅ ድረስ አገሪቱ በተቃውሞ ስትናስ ስለነበረ ይህ ዋዛ የመውረን ነገር ነበር። የተወሰነ ሪዛይን ካረገ በኋላ ሀገሪቱ አንሰርተን የሆነ የፖለቲካ ሁኔታ ውስጥ ነው የገባቸ ምንድን የአገሪቱ ወደፊት የፖለቲካ ሁኔታ የሚል ነገር ስለነበረ በቦንድ ዋጋ ላይ ኢፌክት አለው። ፖለቲካው ኢኮኖሚውን የሚወስነዋል እና በዛ ወቅት አለማርያም ደስ ላይ ለቆ ወደ ፕራይም ሚኒስትር አብይ እስኪመረጥ ድረስ ያለው ወቅት ምናልባት ስለ ኢኮኖሚው ና ስለ ፖለቲካ ገበያው የሚሰጠው ግምት ጥሩ አልነበረ ማለት ነው። ሶስት ነጥብ ሶስት ፐርሰንት ወርዷል በዚህ ቻጭር ጊዜ ውስጥ። በኦክስፎርድ ዩኒቨርሲቲ የፖለቲካል ኢኮኖሚ ተመራማሪው አቶ ቢኒያም በዳሶ የቦንድ ዋጋ እጅጉን አሽቆልቁሎ የነበረው በጎርጎሮሳዊው ሁለት 2016 ዓ.ም የመጀመሪያ ወራት እንደነበረ ያስታውሳሉ። የመንግስት ቦንድ በዓለም አቀፍ ገበያ ከሚሸጡ አክሲዮኖች ጭምር አኳያ አስተማማኝ መሆኑን የሚናገሩት አቶ ቢኒያም መንግስታት በቦንዱ አማካኝነት የሚበደሩትን ገንዘብ የመክፈል እድላቸው ከፍተኛ በመሆኑ ዋጋው እንደማይለዋወጥ ያስረዳሉ። ባለሙያው እንደሚሉት በቦንድ ዋጋ ላይ የሚከሰት መለዋወጥ ተበዳሪ አገር ተረጋግቶ መቆየቱ ጥያቄ ውስጥ ለመውደቁ እንደ ምልክት ይቆጠራል። የጠቅላይ ሚኒስትር ኃይለማርያም ከስልጣን መውረድ አልተጠበቀም። ስለዚህ ያ ሲከሰት ባለፉት ሁለት ሶስት ወራት ውስጥ ከጃንዋሪ ሁለት ሺህ አስራ ስምንት ጀምሮ ከነበረው ዋጋ በፍጥነት ወረደ ማለት ነው። ፌብሯሪ አጋማሽ የተቀጠረው የዋጋው መውረድ የሚያሳየው የጠቅላይ ሚኒስትሩ ከስልጣን መውረድ ለውጭ ኢንቨስተሮች ምን ያህል ስጋ ሌላ ሊፈጥር እንደሚችል ነው መንግስት ተረጋግቶ ይቆያል ወይ አዲስ ጠቅላይ ሚኒስትር መቼ ይመረጣል የመምረጡስ ፕሮሰስ ምን ያህል ኢኮኖሚውን ያናጓል የሚለው ሁኔታ ዋስትና አልሰጣቸውምና መንግስት ብድሩን መክፈል ይችላል የሚለው ጥያቄ እንዳላስተማመናቸው ነው የሚያሳየው የኢትዮጵያ መንግስት ለቦንድ ገዢዎቹ አገሪቱ ሊገጥማት ይችላሉ ያላቸውን ቀውሶች በዝርዝር አስቀምጧል በ108 ገጾች የተቀነበበው ሰነድ ከፍተኛ የዋጋ ግሽበት፣ በቀጠናው የሚቀሰቀስ ፖለቲካዊ አሊያም ወታደራዊ አለመረጋጋት በኢትዮጵያ ኢኮኖሚ ላይ ጫና ሊያሳድሩ ከሚችሉ አደጋዎች መካከል ሊሆኑ እንደሚችሉ ያስጠነቅቃል። ወደፊት የሚካሄዱ ምርጫዎች ፖለቲካዊ አለመረጋጋት አሊያም የፖሊሲ ለውጥ ሊያስከትሉ እንደሚችሉም ያትታል። ክሪስቶፈር ሰኪሊንግ በኢትዮጵያ የታዩ ፖለቲካዊ ተቃውሞዎች፣ በንብረቶች ላይ የተፈጸሙ ጥቃቶችና በገዢው ግንባር ልሂቃን መካከል የተፈጠረው ውጥረት የአገሪቱን ቦንድ ለሸመቱ ሁሉ የስጋት ምንጮች እንደነበሩ ይናገራሉ። የቀድሞው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በገዢው ግንባር አራት አባል ፓርቲዎች መካከል ቁልፍ አሸማጋይ ተደርገው ይቆጠሩ ነበረ። የእርሳቸው በድንገት ከስልጣን መልቀቅ አሊያም ስልጣን መልቀቃቸው የተተረጎመ በት መንገድ ለባለወረቶች እምነት አሉታዊ ጫና አሳድሯል። ምክንያቱም ኢህአዴግ መበታተን ሊጀምር ይችላል የሚለውን ጥርጣሬ አሳድጎት ነበረ። በዚህ ውስጥ ቁልፍ የነበረው የኢህአዴግ አባል በሆኑት በኦህዴድ እና በብአዴን ልሂቃን መካከል ትብብር ሊኖር ይችላል የሚሉ ምልክቶች መታየታቸው ነው። ምክንያቱም ህገ መንግስታዊ ለውጦች እንዲደረጉ የሚያስችል ሁለት ሶስተኛ አብላጫ ድምፅ ወይንም ተቀራራቢ የድምፅ ብልጫ ይኖራቸዋል። ያ ከተፈጠ ደግሞ የትግራይ ነፃ አውጪ ግንባር ወይንም ህወሀት ያለውን ጫና ያሳሳል። ባለውረቶች ባላቸው እምነት ላይ ድንጋጤ የፈጠሩት ጉዳዮች እነዚህ ናቸው። የኢትዮጵያ መንግስት ቦንድ ገዝተው ላበደሩት በሰነዱ ውል በገባው መሰረት ከጎርጎሮሳዊው 2024 ዓ ም ጀምሮ መክፈል ይጀምራል። በፖለቲካዊ ውጥንቅጥ ሳቢያ በቦንድ ግብይቱ ላይ የተፈጠረው የዋጋ መዋዠግ ግን በአገሪቱ ኢኮኖሚም ሆነ በመንግስቱ ላይ በቀጥታ አሁን የሚያሳድረው ጫና እንደማይኖር አቶ ቢንያም ይናገራሉ። ይሁንና አገሪቱ ቦንድ ሸጣ የተበደረችውን ገንዘብ የመክፈል አቅሟ ጥያቄ ውስጥ መውደቁን አቶ ቢንያም ያስረዳሉ። በቀጥታ ኢትዮጵያ ላይ የሚያመጣው ተጽዕኖ የለም። ለዛም ነው ይሄ እንደ ኢትዮጵያ ላለ ሀገር የፋይናንስ ገበያው ከዓለም አቀፍ ገበያ ጋር ያልተቀናጀ የሀገር ውስጥ የአክሲዮን ገበያ የሌለው ሀገር ስለሆነ በዚህ እንመለከተዋለን እንጂ ኢትዮጵያ ሁለት ሺ ሀያ አራት ላይ ነው በፈረንጆቹ በመጀመሪያ የተበደረችውን ገንዘብ የምትከፍለው እስከዛ ድረስ ግን በየአመቱ መጀመሪያ በተወሰነው የወለድ ተመን መሰረት ለኢንቨስተሮቹ ወለድ ትከፍላለች። ይሄ ቀጥተኛ ሳይሆን ቀጥተኛ ያልሆነ ማሳያ ነው የሚሆነው። ስለዚህ እንደ አዲስም ታገኙ ገንዘብ ኢትዮጵያ ኢንቨስተሮቹ ግን ኢትዮጵያ የተበደረችውን ገንዘብ የመክፈል አቅሟን ጥርጣሬ ውስጥ አስገብተውታል። የተሻለ ማሳያ ሊሆን የሚችል የነበረው ለምሳሌ አዲስ ቦንድ ወደ ገበያ ብታከር ኢትዮጵያ በዚህ አመት ወይም በሚቀጥለው አመት ኢትዮጵያ በዓለም አቀፍ ገበያ ላይ ቦንድ ሸጡ ገንዘብ የማግኘት ያላትን አቅም ያሳይ ነበረ። ስለዚህ የተሸጠው ቦንድ ላይ ያለው የዋጋ መውረድና መውጣት የሚያሳየው ቀጥተኛ ባልሆነ መንገድ ኢንቨስተሮች በኢኮኖሚና በፖለቲካ ሁኔታ ላይ ያላቸውን መተማመን ነው። የዋጋ መዋዠቁ በኢትዮጵያ ላይ የሚያሳድረው ተጽዕኖ አይ አይኑር እንጂ አቶ አብዱል መናን እንደሚሉት የአገሪቱ የኢኮኖሚና የፖለቲካ ሁኔታ ግን በግብይቱ ላይ ጫና ያሳድራሉ። የቦንዱ ግብይት በቀጥታ ከኢትዮጵያ መረጋጋት ጋር የተቆራኘ ነው የሚሉት አቶ አብዱል መናን ገዢዎቹ ስለ ኢትዮጵያ የወደፊት እጣፈንታ ያላቸው ትንበያ ዋጋውን እንደሚወስነው ይናገራሉ። በዚህ ግብይት ወቅት የሚገዛው ሰውዬ ስለ ኢትዮጵያ የፖለቲካ ሁኔታ ጥሩ ግምት ከሌለው ቦንዱን ዝቅ አድርጎ ይገዛዋል። ይሄ ማለት ስለ ኢትዮጵያ ፖለቲካና ኢኮኖሚ ሁኔታ የሚናገር ነው። የኢትዮጵያ ኢኮኖሚና ፖለቲካ መጥፎ በሚሆንበት ሰዓት ቦንዱ ዋጋው ይወርዳል። የሚገዛው ሰውዬ ዝቅ አድርጎ ለምን የኢትዮጵያ መንግስት ላይ ከፍለኝ ይችላል ወለዱ ላይ ከፍለኝ ይችላል የሀገሪቱ ሁኔታ አሳሳቢ ነው ብለው ስለሚያስብ ዋጋውን ዝቅ ያደርገዋል። የሀገሪቱ ደግሞ የፖለቲካና የኢኮኖሚ ሁኔታ ደግሞ ጥሩ በሚሆንበት ሰዓት ዋጋውን ከፍ ያደርገዋል እና ይሄ በዓለም አቀፍ ሻጭና በገዢ መካከል የሚተመን ነው። የኢትዮጵያ መንግስት እዚህ ውስጥ የለበት። ሁለት ሺ ሀያ አራት ላይ ነው ይሄ ቦንድ የሚከፈለው ማለቴ ለአበዳሪዎቹ ለኦሪጂናል አበዳሪዎቹ የሚከፈለው እና በሚቀጥለው አስር አመት ውስጥ የሚቀጥለው ስምንት አመት ውስጥ አሁን ስድስት አመት ቀርቶታል ያለው የኢኮኖሚና የፖለቲካ ሁኔታ ሁኔታ ነው አይተው ነው እዚህ ላይ የሚገበያዩት። ላይ ከፍለን ይችላል ወይ ኢትዮጵያ መንግስት ወደፊት የሚኖራቸው ኤክስፔክቴሽን ነው ዋጋውን የሚወስነው እና የፖለቲካ ላለመረጋጋት የኢኮኖሚ ላለመረጋጋት ዋጋው ላይ በጣም ትልቅ ቻን አለ ገዥና ሻጮቹ ማለት ነው። ዶይቼ ባንክ እና ጄፒ ሞርጋን የተባሉት የፋይናንስ ተቋማት የሚያስተዳድሩት የኢትዮጵያ የአንድ ቢሊዮን ዶላር ቦንድ ለገበያ ሲቀርብ ከፍተኛ ተቀባይነት አግኝቶ ነበር። የኢትዮጵያ መንግስት መጠኑ ባይታወቅም ተመሳሳይ የብድር ቦንድ ለሁለተኛ ጊዜ ይፋ ለማድረግ መዘጋጀቱን አስታውቆ የነበረ ቢሆንም እስካሁን የደረሰበት አልታወቀም። አቶ ቢንያም የአሁኑ የቦንድ ዋጋ ያገገመበትን ፍጥነት እየጠቀሱ ገዢዎች በኢትዮጵያ ብድር የመክፈል አቅም ላይ ያላቸው እምነት አለመሸርሸሩን ይናገራሉ። ከሌሎች በኢትዮጵያ ደረጃ ከሚበደሩ አገሮች መንግስት ኢኮኖሚውን በደንብ ተቆጣጥሮ የዋጋ ግሽበቱን ተቆጣጥሮ፣ በእርግጥ ግሽበት ትልቅ ችግር ነበረበት፣ የማክሮ ኢኮኖሚክ መረጋጋትን በመጠበቅ ባለፉት ዓመታት ችግር ነበረበት፣ ግን ቢያንስ የተበደረውን ብድር የመክፈል ያህል ጥንካሬ አለው ብሎ ያምኑ ነበረ። አሁንም ቢሆን በመሰረታዊው የመንግስት ተቋማዊ ብቃት ላይ እምነታቸው እንዳልተሸረሸረ ያሳያል። እነኚህ ጊዜያዊ የነበሩ ችግሮች እንደነበሩ በተለይ የጠቅላይ ሚኒስትሩ ከስልጣን መመልቀቅ ውሳኔ መወሰን የፈጠረው ድንጋጤ እንደሆነ በፌብርዋሪ አጋማሽ ላይ የተፈጠረው የድንገተኛው አጋማሽ ቆልቆል የዛ ውጤት እንደሆነ ማየት ይቻላል። በቀጥታ ኢንቨስትመንትም ማየት ይቻላል። ይሄ እንግዲህ የቦንድ ሽያጭ ከሩቅ የሚደረግ ኢንቨስትመንት ነው። ግን በቀጥታ ሀገር ውስጥ ገብቶም የተለያዩ ሴክተሮች ላይ ኢንቨስት የሚያደርጉ ኢንቨስተሮች እስከ ቅርብ ጊዜ ድረስ በጣም አልቀነሱም ነበር። በጣም ቀጥታ ኢንቨስትመንት የቀነሰው በሁለት ሺ አስራ ስድስት በፈረንጆቹ ሁለተኛው አጋማሽ ላይ የፋብሪካዎች መቃጠል ሲከሰት በቀጥታ የውጭ ኢንቨስትመንት ላይ ጥቃት ሲደርስ ያን ጊዜ ነው በፍጥነት የቀጥታ ኢንቨስትመንት የቀነሰው። ስለዚህ ከሞላ ጎደል አሁንም የውጭ ኢንቨስተሮች በኢትዮጵያ መንግስት ላይ የተወሰነ መተማመን አላቸው ማለት ይቻላል። ግን ዋጋው በተለይ የቦንድ ዋጋ የተቀያየረበትን መጠን ሲታይ በየጊዜው ሁኔታውን እየተከታተሉ በየጊዜው ይህንን እየገመገሙ ውሳኔ የሚወስኑ ነው የሚመስል አቶ ግን በዓለም አቀፉ ገበያ የኢትዮጵያ ቦንድ ዋጋ መዋዠቅ የሚያስተላልፈው መልእክት ቀጣዩን ሊጎዳ እንደሚችል ይናገራሉ አቶ አብዱል መናን። ጫናው ከቦንድ ግብይት ተሻግሮ ወደ ኢትዮጵያ አምርተው መስራት በሚሹ ባለውረቶች ላይ ጭምር ሊሆን እንደሚችል እምነታቸው ነው። ሌላ ኢንቨስተር ለምሳሌ ወደፊት ኢንቨስተር ስል እኮ በሌላ ኢንቨስትመንት የሚመጣ ሰውም ራሱ ይሄን አይቶ ይሄ ሀገር እንዴት ነው የሚለው ነገር አለ። ወደፊት ደግሞ ለምሳሌ የኢትዮጵያ መንግስት ቦንድ መስጠት የሚፈልግ የዚህኛው ዋጋ የሚቀጥለው ለመስጠት ያሰብ ዋጋው ላይ ኢፌክት አለው። አሁን ያለው ለምን ይሄኛው ስለ ኢኮኖሚ ሁኔታ ይናገራል። በጣም የከፋ ወራረድ አይደለም። የወረደው ሶስት ነጥብ ሶስት በመቶ ነው። የከፋ ስልህ በጣም በጣም ሌሎች ሀገሮች እንደ ግሪክ እንዳየ ነው አይደለም። እንደው ከአፍሪካ አኳያ ሲታይ ብዙ ቢሆንም በአብይ እስኪመረጥ በነበረው ሳምንት ያለው የወረደው ሶስት ነጥብ በመቶ ከሌሎች ሀገሮች ትልቅ ቢሆንም ግን እንደው ከፋ የምንለው አይነት መውረድ አይደለም። የከፋ መውረድ ቢመጣ ግን በጣም ለመበደርም ዓለም አቀፍ ገበያ ላይ ወጥቶ ለመበደርም ራሱ በጣም አስቸጋሪ ነው የሆነው። ማንም አበዳሪ ፈቃደኛ አይሆንም። አድማጮቻችን፣ የዛሬው መሰናዶ ጥናቅቃ እሸት የበቀለናኝ ጤና ይስጥልኝ።